ይህንን ችግር ለመከላከል በዚህ ተቋም ብቻ ባለፈው አንድ ዓመት ከ600 ሚሊዮን ብር በላይ ወጪ የጠየቀ አገልግሎት ቢሰጥም ችግሮቹን መፍታት አልተቻለም። ህጻናትና ነፍሰ ጡር እንዲሁም የሚያጠቡ እናቶች በዋናነት ችግሩ የሚያጠቃቸው መሆኑም በህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር የሆኑት ዶክተር በየነ ሞገስ ይፋ አድርገዋል። ተፈናቃይ ወገኖች በሚገኙባቸው ቦታዎች ላይ ከፍተኛ የሆነ የውሃ እጥረት ያለባቸው ቦታዎች አሉ። ቁጥራቸው በጣም ብዙ ነው። ለምሳሌ በባሌ ዞን ሰዊናና ራይ ቱ የሚባሉ ወረዳዎች ላይ ከፍተኛ የሆነ የንጹህ አቅርቦት ችግር አለ። በዚሁ ዞን ላይ ዳዊ ሰረሪ በሚባል ወረዳ ላይም እንደዚሁ የንጹህ አቅርቦት ችግር አለ። ይሄ ደግሞ በተፈናቃይ ወገኖችም ላይ ከፍተኛ የሆነ የውሃ ወለድ በሽታዎች ወይም ወረርሽኞች ሊቀሰቀሱ ሊያደርግ ይችላል። በሀገሪቱ ከዚህ በፊት በከፊል የሚሆን ሙሉ በሙሉ በኦሮሚያ፣ በአማራ፣ በደቡብ ብሔር ብሔረሰቦችና ሕዝቦች፣ በሶማሌ፣ በቤኒሻንጉል ጉሙዝ ክልሎች 167 የጤና ኬላዎችና አራት ጤና ጣቢያዎች በግጭቶች ምክንያት መውደማቸውን ዶክተር በየነ ሞገስ ተናግረዋል። ይህም የጤናው ስራ ላይ የበለጠ ጫና እንዲያሳርፍበት አድርጓል ነው የሚሉት አሁን 167 ጤና ኬላዎችና የአራቱን ጤና ጣቢያዎች ዝርዝር ሙሉ በሙሉ ስለተለዩ ና የትኞቹም በቅድሚያ ግንባታው ይከናወንላቸው የሚለው ስለተለየ መስጠት እንችላለን። ኢንስቲትዩቱ በተለይ በአማራ ክልል ዋግ ኅምራና ሰሜን ጎንደር ዞኖች 174 ሰዎች የአተት ወረርሽኝ እንደተገኘባቸው ደርሼበታለሁ ብሏል። የስልክ ኔትወርክ መቆራረጥና የመንገድ ችግሮች አፋጣኝ ምላሽ እንዳይሰጥ አድርጎታል ብለዋል። ኃላፊውም በወረርሽኙ የሞቱ ሰዎች መኖራቸውን ለመግለጽ ግን ለጊዜው ተቆጥበዋል። የኔትወርኩ ጉዳይ ከአንድ ቦታ ላይ መረጃ በየቀኑ ለማግኘት ተቸግረናል። ኔትወርክ ስለማይሰራ ሰዎች ስልክ ለመደወል እንግዲህ አምስት ስድስት ሰዓት ከማዕከሉ በእግራቸው የሚጓዙ ከሆነ ይሄ በጣም መሬት ላይ ያለውን ምላሽ ከፍተኛ ችግር ይገጥመዋል። ስለዚህ እሱ አሁን ክፍተት ፈጥሮብናል። ትክክለኛውን ቁጥር ይሄ ነው ያ ነው ብሎ ለመናገር እሱ ክፍተት ፈጥሮብናል። ነገር ግን እነዚህን እንዳወቅን ያሉትን ነገሮች የምናሳውቅ ይሆናል ማለት ነው። በሌላ በኩል በኬንያና ሶማሊያ የተከሰተው የኮሌራ በሽታ ወደ ኦሮሚያና ሶማሌ ክልሎች ሊዛመት ይችላል የሚል ስጋት ተፈጥሯል። በመሆኑም ከዓለም አቀፍ የክትባት ክምችት ክትባት እንዲሰጥ ተጠይቆ በቀናት ውስጥ እንደሚገባና ከፍተኛ ተጋላጭነት ባለባቸው ቦታዎችና ወረዳዎች ላይ እንደሚሰጥ ዶክተር በየነ ሞገስ ተናግረዋል። በአጎራባች ሀገራት ለምሳሌ በኬንያና በሶማሊያ የኮሌራ ወረርሽኝ አለ በአሁኑ ሰዓት። ስለዚህ ኬንያንና ሶማሊያን አጎራባች የሆኑ የኢትዮጵያ ክልሎች ሶማሌ ክልል እና ኦሮሚያ ክልል የሚገኙ አጎራባች ወረዳዎች ከፍተኛ ጥንቃቄ ሊያደርጉ ይገባል። ይህንንም እኛ በማንቂያ ደብዳቤ ጽፈን ክልሎቹ አቅተው እንዲጠባበቁ፣ የተጠናከረም የቅኝት ስራ እንዲሰራ፣ የቅድመ ዝግጅትም ስራ እንዲሰራ እያደረግን ነው። የሕብረተሰብ ጤና ኢንስቲትዩት እንደሚለው የንጹህ መጠጥ ውሃ እጥረት፣ የጎርፍ አደጋ፣ የወባ ወረርሽኝ መከሰት በቀጣይ ተፈናቃዮች ያሉባቸው አካባቢዎች ዋነኛ ስጋቶች ሆነው ተለይተዋል። በጌዲዮ ዞን የሚገኙ ሁሉም ወረዳዎች ከ ወናጎ በስተቀር ለጎርፍ ተጋላጭ ናቸው። ክልሉ በነዚህ ወረዳዎች ላይ ከፍተኛ ጥንቃቄ እንዲያደርግ የቅድመ ዝግጅትም ስራ እንዲሰራ ብዙ ጥንቃቄ ያስፈልጋል ማለት ነው። ዝቅተኛና ሞቃታማ የኢትዮጵያ ክፍሎች ለወባ ወረርሽኝ ተጋላጭነታቸው እየጨመረ እንደሚመጣ ይታወቃል። ስለዚህ እነዚህ ቦታዎች ቅድመ ጥንቃቄ እንዲያደርጉ ያው እናሳስባለን። እኛም እንደ ህብረተሰብ ጤና ኢንስቲትዩት ከሚመለከታቸው አካላት ጋር በመሆን የቅኝት ስራዎችን፣ የቅድመ መከላከል ስራዎችን እንሰራለን ማለት ነው። ኢንስቲትዩቱ በሀገራቸው ውስጥ ከክልል ክልል ተፈናቅለው በኦሮሚያ፣ በትግራይ፣ በአማራ፣ በሶማሌና ሀረሪ እንዲሁም ደቡብ ክልሎች በአስቸጋሪ ሁኔታ ውስጥ ያሉ ሚሊዮኖች ቢኖሩም ባለፉት ሶስት ሳምንታት በ76 ወረዳዎች 40 ሺህ ለማይሞሉ ዜጎች የሕክምና አገልግሎት እንዲያገኙ ማድረጉንም አስታውቋል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ